ኢትዮጵያ በጋዜጦች የተሰኘው ፕሮግራማችን በሳምንቱ ውስጥ ስለ ኢትዮጵያ የተጻፉ የተወሰኑ ጽሑፎችን ጨምቆ ያቀርባል። በያዝነው ሳምንት ባለፈው እሁድ ስለተፈጸመው የክቡር ጠቅላይ ሚኒስትር መለስ የቀብር ስነ ስርዓትን አስመልክቶ ብዙ ጋዜጦች ጽፈዋል። የዛሬው ቅንብራችን ጥቂቶቹን ይጠቃቅሳል። ሲኤንኤን ስለ ኢትዮጵያ አየር መንገድ ያቀረበውንም እንመለከታለን። ቢቢሲ ኒውስ ማለት የብሪታንያ የዜና ስርጭት ኮርፖሬሽን፣ ኢትዮጵያ ለሟቹ የኢትዮጵያ ጠቅላይ ሚኒስትር መለስ ዜናዊ መታሰቢያ እንደምትሰራ ማስታወቋን ገልጿል። ተተኪው ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ የመታሰቢያው ህንጻ የአቶ መለስ ህይወትንና ስኬትን የሚያሳይ መዘክርንና ቤተ መጻሕፍትን እንደሚያቅፍ አስታውቋል ይላል ቢቢሲ ኒውስ። ቢቢሲ አያይዞም ለጠቅላይ ሚኒስትሩ ስለተደረገው የቀብር ስነ ስርዓት በዘልማድ የኢትዮጵያ መሪዎች አሟሟት ምስጢራዊነት የተላበሰ እንደነበረ ጠቅሶ የጠቅላይ ሚኒስትር መለስ የቀብር ስነ ስርዓት ግን በሀገሪቱ ዙሪያ በሚገኙ ከተሞችና መንደሮች ግዙፍ ቴሌቪዥኖች ተተክለው በቀጥታ ስርጭት እንደታየ ጠቁሟል። የብሔራዊ የቀብር ስነ ስርዓት ክብር ያገኙት የመጨረሻዋ የሀገሪቱ መሪ ንግስት ዘውዲቱ እንደነበሩ የዜናው ስርጭት ኮርፖሬሽን ጠቅሷል። በቀብሩ ስነ ስርዓት የተገኙ የአፍሪቃ መሪዎች ስለ ጠቅላይ ሚኒስትሩ ከተናገሩት ደግሞ የተወሰኑትን ጠቅሷል። በአሁኑ ወቅት የአፍሪቃ ህብረት የፕሬዝደንትነት ቦታ የያዘችው ቤኒን ፕሬዝደንት ቦኒያይ በነበራቸው ራዕይ፣ ባሳዩት ብርታት፣ ለነጻና የበለጸገች አፍሪቃ ባካሄዱት ትግል ምክንያት መለስ ዜናዊ ላለፈው አስርተ ዓመት አፍሪቃ የምትተማመንባቸው ኃይል ነበሩ ሲሉ አሞግሷቸዋል። የደቡብ አፍሪካ ፕሬዝዳንት ጃኮብ ዙማ ደግሞ መለስ ዜናዊ አህጉሪቱንና ዓለምን በሚመለከቱ ጉዳዮች ላይ ባሳዩት አመራር እንኮራባቸዋለን ማለታቸውን ቢቢሲ ኒውስ ዘግቧል። አሶሽትድ ፕሬስ የዜና አገልግሎት ደግሞ አቶ መለስ ድህነትን በመዋጋት ረገድ የአፍሪቃ ምሁራዊ መሪ አድርገው የሚያዩዋቸው ሰዎች እንዳሉ ገልጸዋል። የኢትዮጵያ ምክትል ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ ታላቁ መሪያችን አቶ መለስ ዜናዊ ካለፉት ስምንት ዓመታት ወዲህ ከፍተኛ የኢኮኖሚ እድገት ያስገኘው የሀገራችን ህዳሴ እቅድ ዋናው አፍላቂ ነበሩ ካሉ በኋላ የመንግስት ፖሊሲ አይለወጥም ሲሉ በቀብሩ ስነ ስርዓት እንደተናገሩ አሶሺኤትድ ፕሬስ የዜና አገልግሎት ጠቅሷል። በሌላ በኩል ደግሞ በጠቅላይ ሚኒስትር መለስ አስተዳደር ወቅት ኢትዮጵያ በተለይም በነፃ የፖለቲካ ቡድኖችና በፕረስ ነፃነት ላይ ጥብቅ ቁጥጥር ስታደርግ እንደቆየች በመጥቀስ የሰብአዊ መብት ቡድኖች እንደሚነቅፉ አውስቷል። ሱዳን ትሪቡን ጋዜጣ ደግሞ በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ሱዛን ራይስ የዩናይትድ ስቴትስ መንግስት ከአዲሱ የኢትዮጵያ መንግስት ጋር ሽርክናውን ለማጥበቅ ቁርጠኛ ነው ማለታቸውን ጠቅሷል። እንደ ሁሌም ቢሆን ሰላማዊ የፖለቲካ ንግግር እንዲኖር የፕሬስ ነጻነትን ጨምሮ ሰብአዊ መብት እንዲከበር እናበረታታለን ብለዋል። ለወጣቶችና ለወደፊት ትውልድ ሲባል የመለስ ዜናዊ ውርስ ከመዘክር አልፎ ድህነትንና ረሃብን ለማጥፋት ዘላቂ ልማት፣ የኢትዮጵያን ዲሞክራሲ ለማስረጽ፣ በአፍሪቃና በዓለም ዙሪያ የሰላምና የጸጥታ መሰረት እንዲሆን መጣር ያስፈልጋል። ጠቅላይ ሚኒስትር መለስ የማይዘወተር አይነት እውቀት ያላቸው፣ አርቀው በማሰብ ትልቁን ስዕል የማየት ብቃት የተካኑ ሰው ነበሩ። የሚመሩት በርዕዮተ ዓለም ሳይሆን ለሚወዷት ሀገር መጻኢ ዕድል ባላቸው ራዕይ ነበር። ደደቦች ለሚሏቸው ወገኖች ግን ትዕግስት አልነበራቸውም፣ በማለት ሱዛን ራይስ የግል ወዳጅ የሚሏቸውን ጠቅላይ ሚኒስትር አሞግሰዋል። በጠቅላይ ሚኒስትር መለስ አስተዳደር ወቅት የተባበሩት መንግሥታት ድርጅት ከግጭት አፈታት አንስቶ የሚሌኒየም ልማት ግብን እስከ ማሳካት ድረስ ባካሄደው የሕይወት አድን ተግባር ኢትዮጵያ የነበራትን አስተዋጽኦ ከፍ አድርገው ሱዛን ራይስ እንዳሞገሱ አቶ መለስ የአዲሲቱ ደቡብ ሱዳን ሪፑብሊክ ውልደት አዋላጅ ነበሩ ሲሉም አምባሳደር ራይስ እንዳሞገሱ ሱዳን ትሪቡን ጋዜጣ ዘግቧል። ሲኤንኤን በሚል አህጽሮት የሚታወቀው የኬብል ዜና ስርጭት መረብ ደግሞ ስለ ኢትዮጵያ አየር መንገድ አትራፊነት ሲዘግብ ቦይንግ 787 ድሪምላይነር የተባለው ዘመናዊ አውሮፕላን ባለቤት ለመሆን ከጃፓን ቀጥሎ ከዓለም ሁለተኛው የሆነው የኢትዮጵያ አየር መንገድ በዓለም ደረጃ የኢኮኖሚ ቀውስ በሰፈነበት በአሁኑ ወቅት የሚያስደንቅ የንግድ ታሪክ አለው ይላል የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም። የኢትዮጵያ አየር መንገድ ጥሩ ገቢ ለማግኘት የቻለው በአመርቂው የኢትዮጵያ የኢኮኖሚ እድገትና በሀገሪቱ ስትራቴጂያዊ አቀማመጥ ምክንያት ነው። ከቻይና እስከ አፍሪቃ ህንድና ብራዚል ድረስ መስመር ሲሰራ እኛ ልክ መሀሉ ላይ ነው ያለነው በማለት አቶ ተወልደ እንዳስረዱ ሲኤንኤን ጠቅሷል። ሲኤንኤን አያይዘውም የኢትዮጵያ አየር መንገድ የወደፊት ስኬት የሚመዘነው በአፍሪቃ ያለውን ጫና ለመወጣት በመቻሉ ላይ ነው ይላል። የአፍሪቃ የኤቪየሽንስ መሰረተ ልማት ከተቀረው ዓለም አቀፍ ኋላ ቀርቷል። ብቃት ባላቸው አይሮፕላን አብራሪዎችና ቴክኒሽያኖች እጥረት ምክንያት አየር መንገዶች ለትምህርትና ለስልጠና በሚሊዮኖች ዶላር የሚቆጠር ገንዘብ ለማውጣት ይገደዳሉ ሲል ሲኤንኤን አስገንዝቧል። በዓለም ደረጃ ያሉ አየር መንገዶች በነዳይ ዘይት ውድነትና በተሳፋሪዎች መቀነስ ምክንያት መጎዳት በቀጠሉበት በአሁኑ ወቅት አቶ ተወልደ ስለ አፍሪቃ የአየር መንገድ ኢንዱስትሪ መጻኢ ዕድል ሙሉ እምነት እንዳላቸው ሲኤንኤን አውስቶ አቶ ተወልደ ያሉትን ጠቅሷል። ኢትዮጵያ ላለፈው አስርተ ዓመት በፍጥነት ስታድቅ ቆይታለች። በፍጥነት እያደጉ በመሄድ ላይ ካሉት የዓለም ሀገሮች አንዷ ናት። አፍሪቃም በአጠቃላይ እያደገች ነው። ስለሆነም አብረን እያደግን ነው። በራዕያችን መሰረት እንደ አውሮፓ አቆጣጠር እስከ 2025 ዓመተ ምህረት ባለው ጊዜ በ13 ዓመታት ውስጥ ማለት ነው፣ 120 አይሮፕላኖችን ከ90 በላይ ወደሆኑ መዳረሻዎች የማብረር ስትራቴጂያዊ እቅድ አለን ይህም የአስር ቢሊዮን ዶላር ገቢ ሊያስገኝልን ይችላል በማለት አብራርተዋል የኢትዮጵያ አየር መንገድ ዋና ሥራ አስፈጻሚ። ቀጥለውም ላለፉት ሰባት ዓመታት በየዓመቱ በ20ና በ30 ከመቶ ስናድግ ቆይተናል። ስለሆነም በሰባት ዓመታት ውስጥ አየር መንገዱን በአምስት እጥፍ አብዝተነዋል። በአብዛኛው ስትራቴጂያዊ አቀማመጣችንን ተጠቅመን አሁን ባለው እድገታችን እንቀጥላለን የሚል እምነት አለን ብለዋል አቶ ተወልደ። በአፍሪቃ ስላሉት ተግዳሮቶች ሲናገሩ ደግሞ ዋናው በአፍሪቃ ያለው ችግር የአይሮፕላን ማረፊያ ወይም የኤቪየሽን መሠረተ ልማት ችግር ነው። የተቀረው ዓለምን ያህል ያደገ ስላልሆነ ገና ብዙ መሰራት ያለባቸው ነገሮች አሉ። ሁለተኛው ችግር ደግሞ የተማረው ኃይል ከአፍሪቃ ወደ በለጸጉት አገሮች በተለይም ወደ ባህረ ሰላጤ አገሮች የመፍለሱ ጉዳይ ነው። የአብዛኞቹ የአፍሪቃ አየር መንገዶች ችግር ይህ ነው። በእኛ በኩል ይህን ችግር ለማለፍ ስንል ግዙፍ የኤቪየሽን አካዳሚ እየገነባን ነው። አሁን ብቃቱ በአመት 150 ሰልጣኞችን ከማስመረቅ አልፎ ወደ 1000 ሰልጣኞች ማስመረቅ ከፍ ብሏል በማለት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም ከሲኤንኤን የኬብል ዜና ስርጭት መረብ ጋር ባደረጉት ቃለመጠይቅ አስረድተዋል። አድማጮች፣ የዛሬው ኢትዮጵያ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌላ ቅንብር እስክንገናኝ በደህና ቆዩን።